ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው መዝገብ በሽብር ድርጊት ክስ ከተመሰረተባቸው መካከል አብዛኛዎቹ በአቃቤ ሕግ ማስረጃ ያቀረቡትን መቃወሚያ ውድቅ አደረገ። ፍርድ ቤቱ ብይን ለመስጠትም ቀጠሮ ቆርጧል። መለስካቸው አማሃ ተከታዩን ልኮልናል። አንደኛ ተከሳሽ ዘላለም ወርቅ አገኘውን ጨምሮ ሰባት ተከሳሾች አቃቤ ሕግ ያቀረበባቸውን የተለያዩ የሰነድ ማስረጃዎች ተቃውመው ፍርድ ቤቱ እነዚህን ማስረጃዎች ከመዝገቡ እንዲያስወጣላቸው በጠበቃቸው አማካኝነት አቤት ብለው ነበረ። ጠበቃው አቶ ተማማን ባቡልጉ ቀደም ሲል በዘላለም ወርቅአገኘሁ የቀድሞው አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ የአረና ፓርቲ አመራር አባል አብረሃ ደስታ የሰማያዊ ፓርቲ የአመራር አባል የሸዋስ አሰፋ እንዲሁም ዮናታን ወልዴንና ባህሩ ደጉን በመወከል በክስ መዝገቡ መያያዝ የሌለባቸውና ተቀባይነት የሌላቸው ናቸው ያሏቸውን ማስረጃዎች እንዲወጡ ነበር አቤቱታቸው። በዚሁ መሰረት ተከሳሾች ለፖሊስ የሰጡት ቃል፣ ከብሔራዊ ደህንነት የተገኙ መረጃዎችና አቃቤ ሕግ ምስክሮች ያልቆጠረባቸው ከተከሳሾቹ መኖሪያ ቤቶች የተገኙ የተባሉ የሰነድ ማስረጃዎችን እየተመለከተ ነው ፍርድ ቤቱ የቀረበውን አቤቱታ ከተነተነ በኋላ ጉዳዩን እንደመረመረው የተከሳሾቹን ጥያቄ የሚደግፍ የሕግ ድንጋጌ እንደሌለና በአቃቤ ሕግ የቀረቡት ማስረጃዎች ሁሉ በወንጀል ሕጉም ሆነ በጸረ ሽብር አዋጁ ልዩ ልዩ ድንጋጌዎች የተደገፉ ናቸው ሲል የተከሳሾቹን ጥያቄ ውድቅ አድርጓል። በመቀጠልም ተከሳሾቹ በአቃቤ ሕግ በቀረበባቸው ክስ ይከላከሉ ወይንም መከላከል ሳያስፈልጋቸው በነጻ ይሰናበቱ እንደሆነ ብይን ለመስጠት ፍርድ ቤቱ ለነሐሴ 14 ቀን 2007 ዓ.ም ቀጠሮ ቆርጧል። ከተከሳሾቹ መካከል ሀብታሙ አያሌው ብይኑ ከመሰጠቱ በፊት በቀረቡት ማስረጃዎች ላይ አስተያየት በጽሑፍ እንድንሰጥ ፍርድ ቤቱ እድል ይስጠን ሲሉ አመልክተዋል። አቃቤ ሕግ በበኩሉ ተከሳሽ በቀረቡ ማስረጃዎች ላይ አስተያየት የሚሰጥበት የሕግ አግባብ የለም ሲል ጥያቄው ውድቅ እንዲደረግ ለፍርድ ቤቱ አቤት ብሏል። ፍርድ ቤቱ የሁለቱን ወገን ክርክር ከሰማ በኋላ የአቃቤ ሕግን ጥያቄ ውድቅ አድርጎ ተከሳሾች አስተያየቶቻቸውን በጽሑፍ ለማቅረብ የሚከለክል ሕግ የለም ሲል ወሰነ። ይሁንና አለ፣ ፍርድ ቤቱ የተከሳሾቹን አስተያየት የሚጠብቅ ከሆነ ብይኑን በተባለው ጊዜ ሊያደርስ ስለማይችል ወደሚቀጥለው ዓመት እንደሚሸጋገር ጠቆመ። ከዚህ በኋላ ተከሳሾቹ በአማራጮቹ ላይ ለመወሰን የተቸገሩ መሰሉ። ነሐሴ 14 ቀን ብይናቸውን መስማት ወይም በአቃፊ ሕግ ማስረጃዎች ላይ አስተያየቶቻቸውን ሰጥተው የሚቀጥሉትን ወራት መጠበቅ በዝምታቸው የፊተኛውን መረጡ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።